ኦሪት ዘኍልቍ ምዕራፍ ሁለት እግዚአብሔርም ለሙሴና ለአሮን እንዲህ ብሎ ተናገረ። የእስራኤል ልጆች እያንዳንዱ በየዓላማው በየአባቶቻቸው ቤቶች ምልክት ይስፈሩ። በመገናኛውም ድንኳን አፍዛዥ ዙሪያ ይስፈሩ። በምሥራቅ በኩል ወደ ፀሐይ መውጫ የሚሰፍሩት እንደ ሠራዊቶቻቸው የይሁዳ ሰፈር ዓላማ ሰዎች ይሆናሉ። የይሁዳ ልጆችም አለቃ የአሚናዳብ ልጅ ናኦስን ነበረ። ሰራዊቱም ከእነርሱም የተቈጠሩ ሰባ አራት ሺህ ስድስት መቶ ነበሩ። በእነርሱም አጠገብ የሚሰፍሩ የይሳኮር ነገድ ይሆናሉ። የይሳኮርም ልጆች አለቃ የሶገር ልጅ ናትናኤል ነበር። ሰራዊቱም ከእነርሱም የተቈጠሩ አምሳ አራት ሺህ አራት መቶ ነበሩ። በእነርሱም አጠገብ የዛብሎን ነገድ ነበር። የዛብሎንም ልጆች አለቃ የኬሎን ልጅ ኤልያብ ነበር። ሰራዊቱም ከእነርሱም የተቈጠሩ አምሳ ሰባት ሺህ አራት መቶ ነበሩ። ከይሁዳ ሰፈርም የተቈጠሩ ሁሉ በየሠራዊቶቻቸው መቶ ሰማንያ ስድስት ሺህ አራት መቶ ነበሩ። እነዚህም አስቀድመው ይጓዛሉ። በደቡብ በኩል በየሰራዊቶቻቸውም የሮቤል ሰፈር ዓላማ ይሆናል። የሮቤልም ልጆች አለቃ የሰድዩር ልጅ ኤሊሱር ነበር። ሰራዊቱም ከእነርሱም የተቈጠሩ አርባ ስድስት ሺህ አምስት መቶ ነበሩ። በእነርሱም አጠገብ የሚሰፍሩ የስምዖን ነገድ ናቸው። የስምዖንም ልጆች አለቃ የሱሪሰዳይ ልጅ ሰለሚኤል ነበር። ሰራዊቱም ከእነርሱም የተቈጠሩ አምሳ ዘጠኝ ሺህ ሦስት መቶ ነበሩ። በእነርሱም አጠገብ የጋድ ነገድ ነበር። የጋድም ልጆች አለቃ የራጉኤል ልጅ ኤሊሳፍ ነበር። ሰራዊቱም ከእነርሱም የተቈጠሩ አርባ አምስት ሺህ ስድስት መቶ አምሳ ነበሩ። ከሮቤል ሰፈር የተቆጠሩ ሁሉ በየሠራዊቶቻቸው መቶ አምሳ አንድ ሺህ አራት መቶ አምሳ ነበሩ። እነርሱም ቀጥለው ይጓዛሉ። ከዚያም በኋላ የመገናኛው ድንኳን በሰፈሮቹ መካከል የሌዋውያን ሰፈር ይጓዛል። እንደ ስፍራቸው ሰው ሁሉ በየስፍራው በየዓላማውም ይጓዛል። በምዕራብ በኩል እንደ ሠራዊቶቻቸው የኤፍሬም ሰፈር ዓላማ ይሆናል። የኤፍሬም ልጆች አለቃ የአሚሁድ ልጅ ኤሊሳም ነበር። ሰራዊቱም ከእነርሱም የተቀጠሩ አርባ ሺህ አምስት መቶ ነበሩ። በእነርሱም አጠገብ የምናሴ ነገድ ይሆናል። የምናሴም ልጆች አለቃ የፍዳሱር ልጅ ገማልኤል ነበር። ሰራዊቱም ከእነርሱም የተቈጠሩ ሠላሳ ሁለት ሺህ ሁለት መቶ ነበሩ። በእነርሱም አጠገብ የብንያም ነገድ ይሆናል። የብንያምም ልጆች አለቃ የጋድዮን ልጅ አቢዳን ነበር። ሠራዊቱም ከእነርሱም የተቈጠሩ ሠላሳ አምስት ሺህ አራት መቶ ነበሩ። ከኤፍሬም ሰፈር የተቈጠሩ ሁሉ በየሰራዊቶቻቸው መቶ ስምንት ሺህ አንድ መቶ ነበሩ። እነርሱም ሦስተኛ ሆነው ይጓዛሉ። በሰሜን በኩል እንደ ሰራዊቶቻቸው የዳን ሰፈር ዓላማ ይሆናል። የዳንም ልጆች አለቃ የአሚሳዳይ ልጅ አኪኤዘር ነበር። ሠራዊቱም ከእነርሱም የተቈጠሩ ስድሳ ሁለት ሺህ ሰባት መቶ ነበሩ። በእነርሱም አጠገብ የሚሰፍሩ የአሴር ነገድ ይሆናሉ። የአሴርም ልጆች አለቃ የኤክራን ልጅ ፋግኤል ነበር። ሰራዊቱም ከእነርሱም የተቈጠሩ አርባ አንድ ሺህ አምስት መቶ ነበሩ። በእነርሱም አጠገብ የንፍታሌም ነገድ ይሆናል። የንፍታሌምም ልጆች አለቃ የኤናን ልጅ አኪሬ ነበር። ሠራዊቱም ከእነርሱም የተቈጠሩ አምሳ ሦስት ሺህ አራት መቶ ነበሩ። ከዳን ሰፈር የተቈጠሩ ሁሉ መቶ አምሳ ሰባት ሺህ ስድስት መቶ ነበሩ። እነርሱም በየዓላሞቻቸው በመጨረሻ ይጓዛሉ። ከእስራኤል ልጆች በየአባቶቻቸው ቤቶች የተቈጠሩ እነዚህ ናቸው። ከየሰፈሩ በየሠራዊቶቻቸው የተቈጠሩ ሁሉ ስድስት መቶ ሦስት ሺህ አምስት መቶ አምሳ ነበሩ። ሌዋውያን ግን እግዚአብሔር ሙሴን እንዳዘዘ ከእስራኤል ልጆች ጋር አልተቈጠሩም። የእስራኤል ልጆች እንዲሁ አደረጉ። እግዚአብሔር ሙሴን እንዳዘዘ ሁሉ እንዲሁ በዓላሞቻቸው አጠገብ ሰፈሩ። እንዲሁም በየወገኖቻቸው በየአባቶቻቸው ቤቶች ተጓዙ።